Voice of America. በቆሼ አካባቢ ለደረሰው አደጋ ምክንያት የሆነው በስፍራው ላይ ውድቅዳቂና ቆሻሻ የሚለቅሙ ሰዎች እየሰረሰሩና እየቆፈሩ ክምሩን ስላናጉት ነው ሲል የኢትዮጵያ ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትርን ጠቅሶ የፈረንሳይ የዜና አገልግሎት ኤኤፍፒ ያሰራጨው ዘገባና በቪኦኤ የተላለፈው ዜና ትክክል አይደለም። እኔ እንዲህ አላልኩም፣ ሲሉ የጽህፈት ቤቱ ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምፅ ማምሻውን በሰጡት መግለጫ አስተባብለዋል። እንደዚህ ብዬን አልተናገርኩም። እንዲያውም አንዳንድ የውጭ ጋዜጠኞች በተለይ ሲኤንን እና የኤፍቢ፣ በተመሳሳይ ደግሞ የቢቢሲ ይሄንን ለማጣራት ሲጠይቁ ነበረ። አንዳንድ ሰዎች እኮ መንግስት የገነባው ፋክተሪ እዛ አካባቢ ያለው ፋብሪካ እሱ ነው ምክንያት የሆነው የምሉትን የምለውም በሚጠይቁበት ጊዜ መብራት ሲሰጣቸው ነበር ማለት ነው። እዛ አካባቢ የነበረው እንቅስቃሴ መንስኤው ደግሞ ገና እየተጣራ ነው። አሁን ህይወት ለማዳን ነው መንግስት እየተረባረበ ያለው እንጂ ምክንያቱም መንስኤውም እንደሆነ ገና ነው የምጣራው። ይሄ የተቆለለው የቆሻሻ ክምር ደግሞ ከኮንክሪት ወይ ደግሞ ከእንትን የተሰራ እንትን አይደለም ወይ ደግሞ በተፈጥሮ የተሰራ አለትም አይደለም። ራሱ መሰረቱ ጠንካራ ስላልሆነ እንዲሁ በራሱም ሊወድቅ ይችላል እና ይሄንን ስጣራ መንስኤውን መረጃ እንሰጣለን ነው። እኔ ለማንም ሰው ስጠይቁኝ ማለት ነው። እዛ አካባቢ በየቀኑ ሰዎች ሪሳይክል የሚደረጉትን ለማግኘት የሚያደርጉት ጥረት አለ። ይሄ እንግዲህ በመቶዎች የሚቆጠሩ ሰዎች እዛ አካባቢ የሚኖሩ ሊሆኑ ይችላሉ፣ ከዛም እዛም ማይኖሩ ይችላሉ ነገር ግን በተለይ ይሄ የውሃ ይሄ ቦትልድ ዎተር ላስቶችም ማለት ነው እና ሌሎች አይተሞችም ከዛ ወስዶ የሚሸጡ አካላት አሉ። ይሄ እውነት ነው። ነገር ግን አሁን በሀዘን ውስጥ ሆነን ሰዎችን ብሌን የምናደርግበት ሞራል የለንም እና ስለዚህ ይሄ ትልቅ ስህተት ነው፣ መስተካከል አለበት። በአይነት በአደጋው መሞታቸው የተረጋገጠ ሰዎች ቁጥርም ሮይተርስ የዜና አውታር እንደዘገበው ሰማንያ ሁለት ሳይሆን ሰባ ሁለት ነው ብለዋል ሚኒስትሩ። 323 ሰው በጊዜያዊ መጠለያ እየተረዳ መሆኑንም አክለው ገልጸዋል። ዶክተር ነገሪ ሌንጮ ለቪኦኤ የሰጡት መግለጫ ሙሉ ዘገባ በረቡዕ ምሽት የራዲዮ ስርጭታችን ይቀርባል።